በቀዳሚው ክፍላችን ከፀሐይ አሳታሚ ድርጅት መስራችና ዋና ሥራ አስፈጸሚ ኤልያስ ወንድሙና ድምፃዊት ብሩክታዊት ጌታሁን ቤቲጂ ስለ ፀሐይ አሳታሚ ድርጅት ሃያ አምስተኛ ዓመት ዝክረ መታሰቢያ የሎስ አንጀለስ ከተማ ምክር ቤት እውቅናና የቤቲጂ የሙዚቃ ሕይወትን ነቅሰው አውግተዋል። ወደ ቀጣዩና የመቋጫ ዝግጅታችን ያለፍ ነው። ከሁለት ወደ ሦስተኛ አልበም እያመራች የበርካታ አፍሪማ ሽልማቶች ተሸላሚ የተመድ ስደተኞች ከፍተኛ ኮሚሽን የበጎ ተግባር አምባሳደርነት የበቃችው ቤቲጂ ወደ ዩኒቨርስቲ ተጋባዥ መምህርነት መድረክ እንደምን እድሉን አግኝታ እንዳመራች በማንሳት ነው። ምላሿ እንዲህ ነው። ይህንን እድል ያገኘሁት ሉላን እርጉዝ እያለሁኝ የሎያላ ሜሪማውንት ፕሬዚደንቱ ኢናግሬት በሚያደርግበት ጊዜ ነበረ። ከዛ የዳንሱ ፋክልቲ ዋና አስኪያጅ ጋር ያስተዋወቀን እና ከዛ በኋላ ተገናኝተን እኛም አነጋግረናት እሷም ደስተኛ ሆና ፎል ነው የሚሉት አሁን እስከ ዲሰምበር ላለው ጊዜ የተለየ ፕሮግራም ስለሚፈልጉ፣ በዛ ፕሮግራም ላይ እኔ ተሳትፊ መስራት እንድችል ፈቃደኛ ከሆንኩኝ ማመቻቸት እንደምትችል ነገረችን እና በዛ ዙሪያ ነበረ ይሄን እድል ያገኘሁት። ምንድን ነው እኔ አሁን ከዚህ የምማረው ነገር፣ ብዙ ጊዜ የእኛ የውጭ ስራዎችን ስናይ በጣም የተቀናጀ፣ በጣም ያማረ፣ በጣም ውበት ያለው ሆኖ ነው የምናገኘው እና በሀገር ቤትም ያንን ነገር ለመድገም ነው የምንሞክረው። ከባንዲራው በስተጀርባ የማናየው ነገር ምን ያህል ለፍተው፣ ምን ያህል እንደሚያጠኑት ነው። አሁን እኔ እዚህ እየተማርኩኝ ያለሁት እዚህ ዩኒቨ ዩኒቨርሲቲ እኔም እያስተማርኩም እየተማርኩም ያለሁበት ነገር ምንድን ነው፣ ምን ያህል እንደሚጠና ወይንም ደግሞ ምን ያህል ሪሄርስ መደረግ እንዳለበት፣ ምን ያህል ፕራክቲስ መደረግ እንዳለበት፣ አንድን ነገር መድረክ ላይ ከመውጣቱ በፊት ምን ያህል መሰራት እንዳለበት። ከዚህ በኋላ እኔም ይህንን ልምዴን ለእነሱም የማካፍላቸውን ከኢትዮጵያ ያለኝን ልምድ እያካፈልኩኝ ነው። ኢትዮጵያ ሲሄድ ደግሞ ከዚህ የምቀስመው ልምድ ይሄ ነው የሚሆነው። በደንብ መስራት እንዳለብን፣ በምንሰራቸው ነገሮች ውስጥ አጭር ጊዜ ሳይሆን ረዘም ያለ ጊዜ ወስደን ማጥናት እንዳለብን የሚለውን ነገር በጣም እየተማርኩበት ነው። ከአርባ አምስት አገራት በላይ ስርጭቱ በሚዳረሰው ሃሊውድ አፍተር ዳርክ የቴሌቪዥን ትዕይንት ላይ አንቺን ጨምሮ ሃምሳ ያህል የዓለማችን እውቅ አርቲስቶ ች የተሳተፉበት ዝግጅት መቀረጹ ይነገራል። ትዕይንቱ ምንን ያቀፈ ነው? ያንቺስ እንዲህ ባለ ግዙፍ ሉላዊ የጥበብ ፕሮጀክት አካል መሆን በግልም ሆነ በኢትዮጵያ የሙዚቃ ህይወት ውስጥ የሚያስገኛቸው ትሩፋቶች ወይም የሚያሳድራቸው በጎ ተጽዕኖች ምን ይሆናል? ተያለሽ የሆሊውድ አፍተር ዳርክ አሁን ለጊዜው በቅጂ ደረጃ ነው ያለው እና ኤዲት እየተደረገ እንዳለ ነው የነገሩን። የፈረሙ ሀገሮች እና የሚያስተላልፉ ሀገሮች የሚታይበትን የሚችልበትን ቦታ እና የህዝብ ቁጥር ነግረውናል። ማለት የምችለው ሰው ይመኛል። እኔ ህይወቴን ሙሉ መመኘውን ነገር እግዚአብሔር ያሳካልኛል እና በእንደዛ አይነት መሳካት ነው። በአጭር ግንኙነት ነው መጥቼ እንድሳተፍ የፈለጉት። እንደውም መጀመሪያ ላይ ጊዜ በቂ ጊዜ የለንም ሁለት ዘፈን ብቻ ብለው ከዛ በኋላ። ዘፈኖቼን ከሰሙ በኋላ በጣም ወደውት እንደውም እንደገና ሶስተኛ ዘፈን እንድጨምርም የጋበዙኝ እና ከዛም በአልፎ ይሄ ብቻ እንደማይሆን ግንኙነታችን የተለያዩ የአፍሪካ ሀገሮች ውስጥ የተለያዩ ሾዎች እንደሚያዘጋጁ እዛም ደግሞ እንድሳተፍ እንደሚፈልጉ ብዙ ብዙ ነው የተነጋገር ነው። እና በአጠቃላይ ማለት የምችለው እንደው እግዚአብሔር ይመስገን ነው። ምክንያቱም ይሄ እኔ በችሎታዬ በብልሃት ያመጣሁት ነገር አይደለም፣ እንደው በእግዚአብሔር ሞገስ የተገኘ ነው እንጂ። ሌላው አንዱ በሎስ አንጀለስ ከተማ ምክር ቤት ክብር ከተጎናጽፏችሁበት ወቅት አንዱ የተነሳው የዚህ የኢትዮጵያ አዲስ ዓመት ሁለት ሺህ አስራ ስድስት እሱ ነበር። እሱንም አስመልክቶ በጋራ ሁለታችሁም አሉላን መካከላችሁ ያደርጋችሁ ያወጣችሁት የእንኳን ያደረሳችሁ መልካም አዲስ ዓመት ምኞት ላይ አዲሱ ዓመት የህዝባችንን ክፉ የማንሰማበት የእናቶችን የሚነጥፍበት ልጆች በሰላምና በደስታ የሚቦርቁበት፣ ወጣቶች ወጥነው የሚያሳኩበት፣ አዛውንቶች በክብር የሚጦሩበት፣ ሀገራችን ከችግርና ከጦርነት ጸርታ የምናይበት ዓመት ይሁንልን የሚል የመልካም ምኞት መልእክት አስተላልፋችኋል። ለመላው ኢትዮጵያውያን በሙሉ ይህንን ለማሰኘት የበለጠ ያነሳሳችሁ ይህንን መልእክት ሀገር ለእንባ ለሰላምና ደህንነት አይነት ጠንካራ የሆነ ብርቱ መልእክት ለማስተላለፍ ግድ ያላችሁ የወቅቱ ሁኔታ ምን ያህል አሳሳቢ ሆኖ ውስጣችሁ በመስረጹ ነው። አቶ ኤልያስ እንኳን ኢትዮጵያዊ ሆኖ ሰው ሆኖ አሁን የሚደረገው አሁን ያለው ሁኔታ የማያንገበግበው ዜጋ የለም። በተለይ ደግሞ ወላጅ ስትሆን አንድ በራሴ ላይ የተገነዘብኩት ነገር ምንድን ነው? በሁለት ዓመት ዕድሜ ውስጥ እንኳን ምን ያህል እንቅልፍ እንደምታጣ፣ ምን ያህል እንደምትጨነቅ፣ ምን ያህል እንደምታስብ፣ ምን ያህል እንደምትቸገር ያንን ስብ ሰው አሳድገህ አስራ ስምንት ሀያ ለማድረስ አስራ አምስት ለማድረስ ሰው እያንዳንዱ ወላጅ የሚሄድበትን መንገድ ገና አሁን ጀማሪዎች ነን ግን በዛ ፕሮሰስ ደሞ የምንማረው ነገር አለ። እነዛን ልጆች አሳድገህ አንድ ደረጃ ላይ ደርሰው ገና ኑሮ ይጀምራሉ ብለህ ስትል ወይም ለሀገራቸው ሲሉ ለመግደል ወይም ደሞ ለሀገራቸው ሲሉ ለመሞት ይነሳሉ። ያ ለምንድን ነው የሆነው ብለህ ስታስብ በምናስተምራቸው በምንነግራቸው ታሪክ ነው። በዚህ መካከል በወጣትነት እድሜው ለሀገሩ ሲል ለመሞት የሚነሳው ወጣት ወይም ለሀገሩ ሲል ለመግደል የሚነሳው ወጣት የሚገለው ሌላ ወንድሙን ነው። በዚህ መካከል ላይ ሉዝ የሚያደርገው አባቶች ናቸው፣ እናቶች ናቸው። እና የትኛው እናት ነው የትኛው አባት ነው ልጁ ወጥቶ ከቤት እንዲሞትላት የምትፈልገው ወይም እንዲገልላት የምትፈልገው? እኔ በጣም እድለኛ ሰው ነኝ። ከሚፈልገው በላይ እድለኛ ሰው ነኝ፣ ከስደት ተመልሼ ወደ ሀገሬ መግባት በመቻሌ ስደት በቃ ብዬ ነበረ። ሞት በቃ ብዬ ነበረ። ለሀገር መግደል በቃ ብዬ ነበረ አገር መሞት ይበቃል ብዬ ተስፋ አድርጌ ነበረ። በተቻለኝ አቅም የማውቃትን ትንሿን በብዛት ለማካፈል ሞክሬያለሁ። ከውጭ የሚመጣውን ነገር አይቻለሁ። ከውስጥ የሚሰራውንም ነገር ተገንዝቤያለሁ። በጣም ደጋግሜ በየአጋጣሚው እሱን ለማስተማር ለመናገርና ህዝቡ ነቃም እንዲል ለማድረግ ሞክሬያለሁኝ። ግን እንደ ትውልድ ያልገባን ነገር ኢትዮጵያ ላይ የተሰራ ትልቅ ስራ አለ። መቶ ዓመት በላይ ነው ያሳተምኳቸው መጽሐፎች፣ ታሪካዊ ዶኪመንቶች ይሄንን ይናገራሉ። እሱንም ለማሳወቅ ሞክር ያለው ግን ባንዳውንና አርበኛውን መለየት አቅቶናል። ከውስጥ የተማርነው ትምህርት እንድንማር እንድንድን ሳይሆን እንድንገል እንድንሞት ነው የተሰጠን ትምህርት። ትምህርቱ ደግሞ ኢትዮጵያ አይደለም ከውጭ የመጣ ትምህርት ነው። መጽሐፉ ከውጭ የመጣ ነው። እውቀቱ ከውጭ የመጣ ነው። ብዙ ነገሩ እና እናቶች እንዳያለቅሱ ብዙ ተጨንቀን አስበንበት ነው ይሄንን ያልነው። እንደ ብዙ ኢትዮጵያኖች በረዘግተን እያለቀስን እየጸለይን በምንችላት አቅም ሰላም እንዲሰፍን እንመኛለን። ይሄ ጊዜ የሚጨፈርበት፣ ይሄ ጊዜ ሰው የሚዝናናበት፣ ይሄ ጊዜ ሰው ደረቱን እንደልቁ አሸነፍኩ የሚልበት ጊዜ አይደለም። አሸናፊ ተሸናፊ ነው። ምክንያቱም ያሸነፈው ወንድሙን ገሎ ነው የመሰለው ወንድሙን ገሎ ነው አሸነፍኩ የሚለው እና በማሸነፍ ውስጥ መሸነፍም እንዳለ እና ደግሞ የአሸናፊው ጊዜም እንደሆነ መርሳትም ነው። ኃይለስላሴ ጊዜን ያየ የመንግስቱን አያመሰግንም። የመንግስቱን ጊዜ ያየ የመለሰን አያመሰግንም። የመለሰን ያየ ኃይለማርያምን ወይም ደግሞ የአብይን አያመሰግንም። ያ ምንድን ነው? ታሪክን ማወቅ ነው፣ ራስን መመርመር ነው፣ ራስን መገንዘብ ነው። እና ያ የአዲስ ዓመት መልዕክት ያልከው በቃ ይህንኑ ኮሚኒኬት ለማድረግ ነው። ይህንኑ በጋራ ለቅሶም ለመደራረስ የነገውን ጊዜያችንን እንድናስተካክል ነው። ልጆቻችንን ለማትረፍ ነው። እና አገራችንን ደግሞ እኛ የወረስነው ብዙ እሾክ አላት። አትሊስት ያንን እሾክ ቆርጠን ለልጆቻችን ብንሰጣቸው እነሱ ደግሞ ተክለው ጎትኩተው ደግሞ ለልጆቻቸው የተሻለ ሀገር የሚያተርፉበትን ለማድረግ ነው። ቤቲ በ2016 አዲስ ዓመት መልእክት ላይ እኛም በፈጣሪ አምሳል የተፈጠርን ክቡር ስብእና ያለን መሆናችንን ተረድተን ልብ የምንገዛበት ከራሳችንና ከታሪክ የምንታረቅበት እርስ በርሳችን የምንዋደድና የምንከባበርበት ዓመት ያድርግልን ይላል። በዛ ውስጥ ሶስት አንኳር ጉዳዮችን አንስታችኋል። ሰብአዊ ክብር፣ ታሪካዊ እርቅና ፍቅርን፣ ወይም ሀገራዊ አንድነትን ወይም ዜጋዊ ብሔራዊ መዋደድና መከባበርን አንስታችኋል። ይህን ያሰኘሽ ካንቺ እይታ አኳያ ምንድን ነው? ልብሽ ውስጥ አእምሮሽ ውስጥ በወቅቱ ሲመላለስ የነበሩት እነዚህ ቃላቶችን ከማስቀመጥ በፊት ለበርካታ ጊዜ ማስብንም ጭምር ይጠይቃልና፣ እንደምን መነጩ ኒ ቃላት ትርጓሜያቸውስ ምን ማለት ነው? አሁን የአዲሱ የያዝነው 2016 ለኢትዮጵያና ለኢትዮጵያውያን ምን ይዞ እንዲመጣስ ምኞትም ሆነ ተስፋ አላችሁ? የሰው ልጅ በእግዚአብሔር አምሳል ነው የተፈጠረው ነው የሚለውና ያንን ስብእና ማስታወስ አለብን ሁላችንም። አንዳንዴ እኔ ምን ላለው ወይንም ምን ብዬ አስባለሁ? ጠላቱን የማያውቅ ወንድሙን ይገላል እላለሁ። እንደዛ የምልበት ምክንያት ምንድን ነው? ችግር የለም ማለት አይደለም። እዚህ ዓለም ውስጥ ተወልደን ስንኖር ችግር አለ። ችግር ያለው ግን የድህነት ያለው የሪሶርስ በቂ አይደለም ብሎ የማሰብ የመፍራት የጥላቻ የተለያዩ ራስን ዝቅ የሚያደርጉ እግዚአብሔር ከሰጠን ልዕልና ራሳችንን የሚያወርዱ አይነት ስሜቶች አሉ። እና እንደኔ እንደኔ ለሰው ልጅ በአጠቃላይ ጠላቶች እነዚህ ናቸው ብዬ የማስበው እና ሁላችንም የሚገጥመን ፈተና ነው ማለት ሁላችንም እንቀናለን፣ ሁላችንም እንሰስታለን፣ እንደሰው ሁላችንም እንፈራለን። ያለን ነገር በቂ ማይኖር ይመስለናል። እና እነዚህን ተግዳሮቶች ራሳችንን ከራሳችን ጋር አሸንፈን ማለት ያለብን ግን አንዳንዴ ይሆንና እኔ ጋር ራሴን ታግዬ ራሴን ማሸነፍ ሲያቅተኝ ሌላ ሰው ጋር ወይንም ደግሞ እኔ ጋር ያለውን ጉድለት ማየት ሲያቅተኝ የጓደኛዬን ዓይን እድፍ እያየውኝ አንተ እኮ እንዲህ ነህ እየተባባልን እንወቃቀሳለን እና በዛ አይነት መወቃቀስ ውስጥ ነው ብዙ ጥፋት የሚጠፋው። ግን ሁላችንም እኔስ ምን አድርጊያለው? እኔስ ምን ብያለው ሰውና ሰው አይደለም እቃና እቃም ይጋጫል ይባላል። እና ስንኖር ይመስለኛል እግዚአብሔር ጥሩ መጽሐፍ ቅዱስ ሰጥቶናል። ልንኖርበት የምንችለው በቀን በቀን ልንጠቀሙ የምንችላቸው ሕግጋቶች አበጅቶልናል። እና እርስ በርስ ልንጋጭ እንችላለን፣ እርስ በርስ ላንስማማ እንችላለን፣ ብዙ ፈተናዎች ይገጥሙናል። ነገር ግን ይቅር መባባል እንችላለን። ይቅር ማለት ይቅር ስለው ለዛኛው ውለታ እያደረኩኝ ብቻ አይደለም ራሴንም እረፍት እየሰጠሁኝ እንደሆነ ማሰብ አለብን። አንዳንዴም ደግሞ ደግሞ ወገንተኝነት ብቻ ስናይ እኔ ነኝ ሰው ሌላው ግን ሰው አይደለም እንደ ማለት እንደ ማሰብ፣ ነገር ራስ ጋር ብቻ ትኩረት አድርጎ እኔ ነኝ የተበደልኩት ሌላው ግን አልተበደለም ብሎ የሌላውን ቁስል አለማየት የሌላውን ጫማ ላይ ቆሞ አለመሄድ መቻል ይመስለኛል እንደ ሰው እኔ ኢትዮጵያኖች ላይ ስለተደረገው ብቻ ሳይሆን በአጠቃላይ ዓለም ላይ ስለሚደረገው ግፍ በሙሉ ይሄ ይመስለኛል ዋናው መሰረት። ይሄንን ስናስብ ነው ይሄንን ስናውቅ ነው ከራሳችን ጋር መታረቅ የምንችለው ከወገናችን ጋር መታረቅ የምንችለው ይመስለኛል። እኔ ለኢትዮጵያ የምመኘው ለኢትዮጵያ ብቻ አይደለም ለዓለም የምመኘው ሰላም ነው። የሰው ልጅ በሰላም ወጥቶ በሰላም መግባትን የመሰለ ነገር እንደ ትልቅ እድል ነው መውሰድ ያለብን። ትጋጩ የሚል ሕግ የለም። አትጣሉ የሚል ሕግ የለም። ግን ጸባችሁን አታምርሩት ነው። በጸብ መሀል ላይ መታረቅ እንዳለ፣ መስማማት እንዳለ፣ ጥፋት አጥፍቶ ደግሞ ይቅርታ መጠየቅ እንዳለ፣ ተበድሎ ደግሞ ይቅር ማለት እንደሚቻል እነዚህ ጥቃቅን የሚመስሉ ነገር ግን በየዕለት ተዕለት ኑሯችን ላይ እንደ ትምህርት ለልጆችም ይህንን ብናስተምራቸው የሚቀጥለውን ዓለም ወራሽ ነው ማድረግ ያለብን። የሚቀጥለው ዶክተር የሚቀጥለው ኢንጂነር ከመሆናቸውም በላይ የሚቀጥለው ሰው መሆን መቻል አለባቸው። እንደዛ እያደረግን ነው እንግዲህ መቀጠል ብንችለው፣ ዓለምን ስንወርስ ደግሞ የአንተ ዘር የነይዘር እንድንባባልበት አይደለም። ፍቅር ሲኖር እኮ ትንሽ ጎጆ ቤት ራሱ እኮ ደስ ይላል ኑሮ። አይደለም የቤቱ ማማሪ ምኑ አይደለም። የውስጥ ደስታ የውስጥ እረፍት ዋናው ነገር እና ትኩረት ማድረግ ያለብን እውነትም በእግዚአብሔር አምሳል እንደተፈጠረን መሆናችንን ሁላችንም መዘንጋት የለብንም እና ደግሞ ከጎናችን እንደው አስከፍቶን በጣም ተናደንበት ልንገልለው ያሰብነው ሰው እንኳን በእግዚአብሔር አምሳል የተፈጠረ ነው እሱም። እና ያንን አስተውለን ይቅር ማለትን ወደ ሕሊናችን መመለስን ወይም ምን አይነት መጥፎ ነገር ልሰራ ነበር የሚለውን ነገር አስበን ወደኋላ የምንመለስበት ዘመን እንዲያደርግልን ነው የምመኘው። የፀሐይ አሳታሚ ድርጅት የወደፊት ትልሞች ምንድን ናቸው? የፀሐይ አሳታሚ ድርጅት ዋናው ዓላማ እስካሁን ድረስ የነበረው አንደኛ ኢትዮጵያውያኖች ድምፅ እንዳላቸው፣ ታሪክ እንዳላቸው፣ አፍሪካውያኖች በአጠቃላይ ድምፅ እንዳላቸው፣ ታሪክ እንዳላቸው ለዓለም ማሳወቅና ያንን ማስረገጥ ነበረ። ደግሞ ብቸኛው አፍሪካዊ አሳታሚ ድርጅት በአውሮፓ ኤዥያም፣ ወይም አሜሪካን ሀገርም ብቸኛው ዩኒቨርሲቲ አሳታሚ ድርጅት በመሆን ያንን አስረግጠናል። ሁለተኛው ደግሞ እኛ አፍሪካውያኖች በኤዲተርነት ወይም በፐብሊሸርነት የአፍሪካን ታሪክ አፍሪካውያኖች ጽፈው በዓለም አቀፍ ደረጃ ማስቀመጥ እንደምንችል አስገንዝበናል ባለፈው ሀያ አምስት ዓመት። የአሁኑ ዓላማችን ደግሞ የሚቀጥለው ሀያ አምስት ዓመትን ደግሞ የፀሐይ ዓላማ ከዩኒቨርሲቲ ታወር ላይ አውርዶ ህዝቡ ላይ ማድረስ እና የህዝቡን ታሪክ በራሱ በሚያነባው እና በሚገባው ቋንቋ እንዲደርሰው ማድረግ ነው። አንደኛ ትርጉም ስራዎች፣ ሁለተኛ ነገር ደግሞ አካደሚክ የሆኑትን ስራዎች በትሬድ ቦክስ ይሉታል። በልብ ወለድና በግጥም ህዝቡ ጋር እንዲደርስና ህዝቡ መወያያን እና ህዝቡ ጆሮን እንዲገባ ህዝቡ ልብ ውስጥ እንዲገባ ማድረግ ነው ዋናው። እና ሌላው ትልቁ ነገር በትምህርት ቤት ደግሞ የሚያድጉ ተማሪዎችን በእውቀት የታነጸ ትውልድን መፍጠር እንዲቻል ያንን ለማድረግ ነው አላማችን። የ2016 ተስፋ፣ ስጋትና ምኞት ውስጥ ምንድን ነው? ለአዲሱ ዓመት ያለኝ ተስፋ ክስተቶቻችን ተምረን ድል ወራሽ ሆነን አዲስ ምዕራፍ በታሪካችን ከፍተን በኢትዮጵያዊነታችን ተከባብረን እናተዋደን በጋራ ወደፊት የምንሄድበት ነው። ፍራቻዬ ደግሞ ከዚያ ወሬ ድረስ የሰራናቸውን ስተቶችና ያሳለፍነውን መጥፎ ጊዜ በመርሳት እንዳንደግመው ነው። ቤቲጂ የህይወቱ አካል ከሆነች አንስቶ ያለው ህይወቱ በምን መልክ ተቀይረዋል ማለት ይቻላል? በፍቅር ህይወትም ሙያውንም ወደፊት ከማራመዱ አኳያ አንዳንድ ጊዜ እግዚአብሔር ለሀያ አራት ዓመት አገር ተሰድጄ አገሬ ማልገባ ተነጥቄ ነበር ስኖር የነበረው አሁን ግን አገሬ የመግባቴ ብቻ ሳይሆን አገሬ ደግሞ እንቁ ልጇን ስመታኝ አሁን ደግሞ ልጅ አፍርተን በትዳር ህይወት ውስጥ ደስ በሚል ሁኔታ ተከባብረን ተዋደን ተዋልደን እንግዲህ እየኖርን ነው እና እግዚአብሔር ይመስገን ህይወቴን ሙሉ አድርገዋለች። በጣም ጥሩ እናት ነች። በጣም ጥሩ ባለቤት ነች። ጥሩ ጓደኛ አይነች። አሁን ደግሞ ጥሩ ስራ ባልደረባ አይነች። በጣም በብዙ ነገር ትረዳኛለች፣ ታበረታታኛለች። ብዙ ስራ ጥሩ ስራ እንድሰራ ትገፋፋኛለች እና ስለዚህ ካሁን በኋላ የሚመጡ ብዙ ስራዎች ላይ የእሷን አሻራም ማየት ይቻላል። ቤቲስ፣ የኤልያስ ባንቺ ህይወት ውስጥ መስረጽ የፍቅር ህይወትሽና የሙያ ጉዞሽን በምን መልክ ለውጦታል ማለት ይቻላል? በአጭሩ ማለት የምችለው ድስት ግጣሙን ያገኛል እንደሚባለው፣ እኔም ሙሉ ነው ያደረገኝ፣ ኮምፕሊት ነው ያደረገኝ። በክፍተቴ ጊዜ የሚሞላ አንቺ ትብሽ አንተ ትብስ ተባብለን ተስማምተን ተከባብረን ተዋደን ነው የምንኖረው እና ያንን ነገር ነው ለልጃችንም ለማሳየት የምንፈልገው የምንጥለውና እኔ በጣም በጣም ደስተኛ ነኝ። አሁን በሀገር አሜሪካ ነው የምትገኘው። ከሀገር ቤት እስከ ምስራቅ አፍሪካ፣ ከዛ እስከ ሀገር አሜሪካ። ከዚህ በኋላስ መጪ የሆነ ትልቅ ዝግጅት በኖቬምበር አጋማሽ አካባቢ እንዳሉ ጭምጭምታዎች ይሰማሉ። አንድ ያ ምን ያህል እውነት ነው? ሁለት ዝግጅቱ ምን ይመስላል በቅንጭቡ ቅርብ ጊዜው ብዙ ነገር ይዤ ወደ አድማጮቼ ይመጣል የአለም አቀፉ መድረክ በኖቬምበር አስራ ስድስት ላይ የሚካሄድ ይሆናል። እሱንም በሰፊው ጊዜው ሲደርስ በደንብ ታሳውቃለሽ። እዛ ቃልሽን ይዘናል። ኖቬምበር አስራ ስድስቱ ዝግጅትም ሆነ የአገር ቤት ውስጥ ተመልሰሽ የምታካሄጃቸው ለጊዜው በምስጢር የተያዙ ልዩ ዝግጅቶችሽን እንዲሁ ከአንድ በትሽ እንደምናደም ተስፋ እናደርጋለን። አቶ ኤልያስ ወንድሙ የጸሀይ የአሳታሚ ድርጅት መስራችና ዋና ስራ አስፈጻሚ ድምፃዊት ቤት እጂ ስለ ቀለም